ዩናይትድ ስቴትስ ወደ ሀገሮቻቸው እንዲመለሱ ያዘዘቻቸውን ዜጎቻቸውን ለማይቀበሉ አራት ሀገሮች ዜጎች ቪዛ መስጠት ለማቆም ማቀዷ ታወቀ። ከዩናይትድ ስቴትስ የተባረሩትን ዜጎቻቸውን አንቀበልም ካሉት ሀገሮች መካከል ኤርትራ፣ ጊኒ፣ ሴራሊዮን እና ካምቦዲያ እንደሚገኙባቸው ተገልጿል። ዩናይትድ ስቴትስ ከዚህ ቀደምም ሁለት ጊዜ ይህንን መሰል እርምጃ ወስዳለች። ሳሌም ሶሎሞን ያቀነባበረችውን ዘገባ አዳነሽ ፍሳዬ ታቀርባለች። የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስቴር አሜሪካ ውስጥ ለመኖር ህጋዊ ፈቃድ የሌላቸውም የተባሉትን ዜጎቻቸውን አንቀበልም ያሉትን ወይም ሂደቱን የሚያዘገዩትን አራት አገሮች ስም ዝርዝር ባለፈው ሳምንት ለውጭ ጉዳይ ሚኒስቴር አስታውቋል። አሁን ታዲያ የውጭ ጉዳይ ሚኒስቴሩ ትዕዛዙን በተግባር የሚያውልበትን መንገድ እየገመገመ ነው። ባለፈው ጊዜ ቪዛ የመከልከሉ እርምጃ በዲፕሎማቶችና በመንግሥት ባለሥልጣኖች ላይ ያተኮረ ነበር። አሁን ቪዛ የመከልከሉ ጉዳይ ምን ያህል ሰዎችን እንደሚመለከት እስካሁን ባለው ጊዜ ግልጽ አይደለም። ቪዛ የመከልከሉ ውሳኔ የሚተገበረው የውጭ ጉዳይ ሚኒስትሩ ግቡን ሊመታ ይችላል በሚል እምነት በሚወስኑት መደበኛ ሂደት መሰረት ነው ሲሉ አንድ የውጭ ጉዳይ ሚኒስቴሩ ባለሥልጣን ተናግረዋል። ሂደቱም ከሚመለከታቸው ሀገሮች ጋር መነጋገርንና በይፋ ማሳወቅን እንደሚያካትት ባለሥልጣኑ አክለዋል። በዩናይትድ ስቴትስ የጊኒ አምባሳደር ማማዲ ኮንዴ መስሪያ ቤታቸው ስለ ጉዳዩ በኦፊሴል የተነገረው ነገር የለም ብለዋል። የሰሙት በሚዲያ መሆኑን ጠቁመዋል። 75 የጊኒ ተወላጆች ወደ ሀገራቸው እንደተባረሩ ገልጸዋል። 2ሺ የሚሆኑ የጊኒ ተወላጆች ዩናይትድ ስቴትስ ውስጥ ካለ ህጋዊ ፈቃድ እንደሚኖሩም ገልጸዋል። በዩናይትድ ስቴትስ የሲራሊዮን አምባሳደር በኮሬ ኮርቱ ስቲቨንስ ደግሞ ሀገራቸው ከተላለፉት ሁሉም የማባረር ትዕዛዞች ጋር ተባብራለች ብለዋል። ከ30 እስከ 40 የሚሆኑ የሲራሊዮን ተወላጆች በልዩ የዩናይትድ ስቴትስ በረራዎች ወደ ሀገራቸው ተመልሰዋል ብለዋል። አሜሪካ ከሚገኙት የሲራሊዮን ተወላጆች ብዙዎቹ ህጋዊ ፈቃድ የላቸውም የሚለውን አልተቀበሉም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚለው 46 የሲራሊዮን ተወላጆች በያዝነው ዓመት የመባረር ትዕዛዝ ደርሷቸዋል። 22ቱ በወንጀል ምክንያት እንደተባረሩ፣ አብዛኛው የወንጀል ተግባራቸው ከሱስ አስያዥ መድኃኒት ጋር የተያያዘ መሆኑን የውጭ ጉዳይ ሚኒስቴር ባለሥልጣኑ ገልጸዋል። ዩናይትድ ስቴትስ በያዝነው ዓመት 117 ኤርትራውያን፣ 88 የጊኒ 27 ደግሞ የካምቦዲያ ተወላጆች እንዲባረሩ ማዘዟን የውጭ ጉዳይ ሚኒስቴሩ ገልጸዋል።